በመቀሌ ከተማ ሀገር አቀፍ መድረክ ህገ መንግሥትና ብሔራዊ ፌዴራላዊ ስርዓትን ማዳን በሚል የተሰየመ ጉባኤ እየተካሄደ ነው። ሙሉጌታ አጽባሃ ዝርዝር ይዟል። ከሁሉም የሀገሪቱ አካባቢዎች የመጡ የሀገር ሽማግሌዎች፣ የፖለቲካ ፓርቲ መሪዎች፣ ምሁራንና የሃይማኖት መሪዎች በመቀለ ከተማ ሀገራዊ ውይይት ጀምረዋል። በውይይቱ መድረኩ ላይ የኢትዮጵያ ህገ መንግስትና ፌዴራላዊ ስርዓቷን የሚመለከቱ ጽሁፎች ቀርበው ውይይት እየተካሄደባቸው ይገኛል። ህገ መንግስትና ህብረ ብሔራዊ ፌዴራላዊ ስርዓት ማዳን በሚል ርዕስ እየተካሄደ ያለውን መድረክ የከፈቱ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል የኢትዮጵያ ብሔር ብሔረሰቦችና ህዝቦች ባደረጉት ትግል ፌዴራላዊ ዴሞክራሲያዊ መንግስት ተዋቅሮ ሁሉም ብሔር ብሔረሰቦችና ህዝቦች በኩልነትና በአንድነት የሚኖሩባት ሀገር መስርተናል ብለዋል። ህገ መንግስቱን ራስን በራስ የማስተዳደር መብት ሰጥቷል፣ ሀገርም ደግሞ በጋራ የምናስተዳድርበት ስርዓት ያቀዳጀ ነው በማለት ተናግሯል። ማንኛውም የኢትዮጵያ ብሔር ብሔረሰብና ህዝብ በቋንቋው የመናገር የመጻፍ፣ ቋንቋውን የማሳደግና ባህሉን የመግለጽ ለማዳበር እና የማስፋፋት እንዲሁም ታሪኩን የመንከባከብ መብት እንዲኖረው እድል የሰጠ ነው። ይህን በመሆኑ ህገ መንግስታችን ኢትዮጵያውያን ፊታቸውን ወደ ድህነትና ኋላ ቅርነት ትግል እንዲያዞሩ ምቹ ሁኔታዎችን ፈጥሯል። ከዛም አልፎ ድህነትና ኋላ ቅርነትን ለማስወገድ መላ ህዝባችን በማንቀሳቀስ በተደረገው ርብርብ በልማትና በዴሞክራሲ መስክ አገራችን ከፍተኛ ለውጥና እድገት በማስመዝገቧ ሀገራችን በዓለም ፈጣን እድገቷ የሚጠቀስ ብዙ የሚመኛትና የሚጓጓት አገር እስከመሆን ደርሳ ነበር። በቅርብ አመታት በኢትዮጵያ በተፈጠረው ፖለቲካዊ አለመረጋጋት በህገ መንግስቱ የተረጋገጡ መብቶች በአደባባይ በስፋት እየተጣሱና ከቦታ ቦታ ተንቀሳቅሶ ለመስራትና ና ሀብት ለማፍራት የማይቻልበት ሁኔታ ተፈጥሯል ብለዋል። በሀገሪቱ የተፈጠሩት እነዚህ ችግሮች በዚህ ከቀጠሉ የከፋ እልቂት እንዳይፈጠር ስጋት እያየለ መጥቷል በማለት ዶክተር ደብረ ጽዮን ተናግሯል። እየታየ ያለው ከፍተኛ ስጋት ሁላችን ተባብረን በመታገል ህዝቦቻችን የሚፈልጉት ሰላም ልማትና ዴሞክራሲን ለማስፈን ሰላማችን እያወቁ የሚገኙ ወገኖችን በብቃት መታገል አለብን። አሁን በአገሪቱ በስፋት እየተከሰቱ ያሉ ችግሮች ህገ መንግስቱን ካለማክበርና የህግ የበላይነትን ካለማረጋገጥ መሆኑን በውል መረዳት ይገባል። አገሪቱ ስርዓት አልበኝነት ነግሶ መንግስት የሌላት አገር እስክትመስል ድረስ ዜጎች በማንነታቸው ምክንያት መፈናፈኛ አጥተው በውጥንቅጥ ሁኔታ ውስጥ በተዘፈቅንበት በአሁኑ ወቅት ጣታቸውን ወደ ፌዴራሊዝም ሥርዓቱ የሚቀስሩ አልጠፉም። የብሔር ግጭቶች መከሰታቸውና ማንነት ላይ ያነጣጠሩ ጥቃቶች መበራከታቸው፣ እንደዚህም በዜጎች ህይወት ላይ ስጋት እየጨመረ የመጣው በፌዴራል ስርዓት በመመራታችን ሳይሆን ህግን ማስከበር ባለመቻላችን፣ ህገ መንግስቱ በግላጭ እየተጣሰ የሚያስተካክል አቅም መጥፋቱ እንደሆነ መገንዘብ ይገባል የፌዴራል ስርዓት አሉታዊና አዎንታዊ ገጽታዎች እንዳሉት የማይካድ ሀቅ ነው ያሉት ዶክተር ደብረጽዮን ሆኖም ግን አዎንታዊ ገጽታውን በማጠናከር አሉታዊ ገጽታውን ደግሞ የማስተካከያ እርምጃዎች በመውሰድ ህብረ ብሔራዊ ፌዴራሊዝም ማስቀጠል አማራጭ አይኖረውም ብለዋል ህገ መንግስቱም ቢሆን ህገ መንግስታዊ መንገድ ተከትሎ ማሻሻል ይቻላል ይገባልም ሲሉ ተናግሯል የትኛውንም መንገድ ብንከተል ይሻላል፣ ምን ብናደርግ ሀገራችን ከዚህ አጣብቅኝ ውስጥ ማላቀቅ እንችላለን? የሚሉ ጥያቄዎች በመመለስ ሀገራችን ከተጨማሪ ጉዳትና ጥፋት ማዳን እንደሚገባን መገንዘብ አለብን ብለዋል ዶክተር ደብረ ጽዮን። በአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ ዶክተር መንበረ ፀሐይ ታደሰ ህገ መንግስትና ህገ መንግስታዊ ስርዓት በኢትዮጵያ በሚል አርእስት ጽሁፍ አቅርበዋል። ህገ መንግስት ለማዳን የህገ መንግስቱ ዓላማዎች መረዳት ያስፈልጋል ብለዋል። የኢትዮጵያ ህገ መንግስት የሰላም ሰነድ ብሔር ብሔረሰቦች እኩል መብት እንዲኖራቸው በማድረግ ከአሁን በፊት የነበሩ የግጭት መንስኤዎች የፈታ ነው በማለት ተናግሯል። ብሔር ብሔረሰቦች በፍቃድና በመከባበር ራስን የማስተዳደር ሙሉ መብት የሰጠ ህገ መንግስት ነው ብለዋል። ህገ መንግስቱ ምላሽ ሊሰጣቸው የሚገቡ ችግሮች ምንድን ናቸው በሚለው ላይ መግባባት እንዲደረስ ምክንያት ሆኗል። ህገ መንግስት ችግር ፈች ሰነድ ነው። በየትኛውም አገር እንደምናውቀው ህገ መንግስት በህብረተሰቡ ውስጥ ያሉ መሰረታዊ ችግሮችን ለይቶ መፍትሄ ለመስጠት ጥረት የሚያደርግ ሰነድ ነው። ስለዚህ ከሁሉም በፊት በችግሮች ላይ መግባባትና ችግሮችን ለይቶ ማስቀመጥ አስፈላጊ ነው። ይህ የማርቀቅ ሂደት፣ የገለጽኩት የማርቀቅ ሂደት ኢትዮጵያ ውስጥ ህገ መንግስታዊ ምላሽ የሚፈልጉ መሰረታዊ ችግሮቻችን ምንድን ናቸው በሚለው ጥያቄ ላይ መግባባት እንዲደረስ እድል ሰጥቷል። በመድረኩ የቀረቡ ጽሁፎች ውይይት እየተካሄደባቸው ያለ ሲሆን በነገው እለትም ስለ ህግ ልዕልናና ብሔራዊ ምርጫ 2012 ጽሁፎች ይቀርባሉ ተብሏል። በሀገራዊ መድረኩ የአረና ትግራይና ሳልሳይ ወያነ ትግራይ ፓርቲዎች እንደ ፓርቲ እንዳልተጋበዙ ገልጸው ትክክል አይደለም በማለት ተናግረዋል። አንዳንድ የሳልሳይ ወያነ አባላት ግን በግል እንደተጋበዙ ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለም